ማህደረ ዜና ከማራኬሽ ሞሮኮም እስከ አቴን ከበርሊን እስከ ሊማ በተደረጉ ጉባኤ፣ ውይይት፣ ጉብኝቶች ላይ የተካፈሉ ፖለቲከኞች በሙሉም ስለ ዶናልድ ትራምፕ ያወራሉ። አብዛኞቹም ስጋታቸውን ጥቂቶቹ ምክራቸውን በጣም ጥቂቶቹም ተስፋቸውን ያጋራሉ። ተሰናባቹ የዩናይትድ ስቴትስ ፕሬዚደንት አንዱና ዋነኛው ናቸው። የአቴና በርሊን ሊማው ጉብኝት ጉባኤ ዓላማም ለኦባማ አንድም ሶስትም አይነት ነው። አንዱ ያው አይዟችሁ ነው። ተስፋ ቀሪዎቹም ስንብት፣ ምስጋና እና ማጽናኛ። ስልጣን አስረካቢው ቀሪውን አይዞህ የሚልበት አቅም ህያጅ ስለመጪው ከሁሉም በላይ ተሸናፊ ስለአሸናፊው ተስፋ የሚሰጥበት መሰረት ምክንያት ማጠያየቁ እንጂ አነጋጋሪው። እኛም እንደ ሁሉም ላፍታም እንነጋገር። ማራኬሽ፣ ሞሮኮ የተጀመረው ጉባኤ ለሶስተኛ ቀን ሲሰየም ያዩ እንደዘገቡት ብዙዎቹ ጉባኤተኞች ወደ አዳራሽ የገቡት በእንቅልፍ እጦት እያዛጉም በስጋት ድንጋጤ እያወጉ ነበረ። ምክንያት ዶናልድ ትራምፕ አሸነፉ። እርግጥ ነው በያለቆቻቸው በመታዘዛቸው አበል ለማግኘት ከሌላው ላለመነጠል ብቻ ብለው ከጉባኤው የተቀየጡት ወይም የሌለ ኃያሊቱን ሀገር ተጽዕኖም በቅጡ የማያውቁት እንቅልፍ ማጣት መደንገጥ አይደለም፣ አስደንጋጩን ዜና መስማታቸው፣ ከሰሙም መልእክት ይዘቱን ከቁም መቁጠራቸው አጠራጣሪ ነው። የአየር ንብረት ለውጥ የሚያስከትለውን ጉዳት ለመቀነስ ከልብ ሊጥሩም፣ ሌሎች እንዲጥሩ ሊያስተባብሩ የተሰበሰቡት ግን የንጉስ መሐመድ ስድስተኛ ማበረታቻን የፕሬዚደንት ፍራንሷ ኦሎንድ ተስፋን የዋና ጸሐፊ ፓንጊሙንን አደራን የባለሙያዎች ማስጠንቀቂያን በሚያደምጡ ወይም በሚናገሩበት መሃል ከዩናይትድ ስቴትስ በሰሙት ዜናም የማያስቡም የማይደነግጡበት ምክንያት ሊኖር አይችልም። የተባበሩት መንግስታት ለጉባኤው የሰጠው ስም ሶስት ነው። ዓላማው ግን ያው አንድ ነው። የማህበሩ አባላት ሃያ ሁለተኛው ጉባኤ ይላል አንዱ፣ ሲኦፒ 22 የኩዌቶው ስምምነትን የሚወክሉም የማህበር አባላት አስራ ሁለተኛ ጉባኤ ሲኤምፒ 12 ሁለተኛው ነው። ይህም ሶስተኛው የፓሪሱ ስምምነት ተሳታፊዎች ሲኤምኤ አንድ ጉባኤ ይላል። ዓላማው ያው የዓለም የሙቀት መጠንን መቀነስ ነው። ዩናይትድ ስቴትስ የዓለምን የአየር ንብረት በመበከል ከዓለም ቀዳሚዋ ሀገር ናት። ብክለቱን ለመቀነስም በገንዘብ በዲፕሎማሲ ፖለቲካው፣ ሌሎችን በማስተባበር የምታበረክተው ወይም ታበረክታለች ተብሎ የሚታመነው አስተዋጽኦ ከየትኛውም ሀገር የበለጠ ነው። የዚች ሀገር የወደፊት መሪ ግን ከዚህ በተቃራኒው መቆማቸውን በምርጫ ዘመቻቸው ወቅት ከአንድ ጊዜ በላይ በግልጽ ተናግረዋል። የመጀመሪያዎቹ መቶ የሥልጣን ቀናት የድርጊት መርሃ ግብሬ እንደሚከተለው ነው የአየር ንብረት የድርጊት መርሃ ግብርንና የዩናይትድ ስቴትስን የውሃ አጠቃቀም ሕግን ጨምሮ የኦባማን ልዩ መመሪያዎች በሙሉ እናግዳለን። እሺ፣ ይህን አስታውሱ። የከሰል ኢንዱስትሪውን እናድናለን። እመኑን፣ ማዳን አለብኝ። እዚያ የሚሰሩትን ሰዎች እወዳቸዋለሁ። ጥሩ ሰዎች ናቸው። የፓሪሱን የአየር ንብረት ስምምነትን እንሰርዛለን። ዩናይትድ ስቴትስ ለተባበሩት መንግስታት የሙቀት መከላከያ የምትከፍለውን ገንዘብ እናቁማ። ትራምፕና መርህ ባህሪያቸው ከማራኪሽ በስተሰሜን የሜዲትራንያን ባህር ተሻግሮ አቴና ላይም ደምቆ ነበረ። ሰውየው ለዓለም የአየር ንብረት ስምምነት አይደለም ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህጻሩ እንደማይመለሱም በምርጫ ዘመቻቸው ወቅት አስታውቀዋል። ዩናይትድ ስቴትስ ከሁለተኛ የዓለም ጦርነት ወዲህ የዓለም ልዕላ ኃያል የምዕራቡ ዴሞክራሲያዊ ስርዓት ጠባቂ አራማጅም መሆኗን ካስመሰከረችባቸው ትላልቅ ተቋማት አንዱም የጦር ተሻራኪዎቹ ድርጅት ነው። ዩናይትድ ስቴትስ ለዚህ ግዙፍ የጦር ድርጅት አባላት የምታደርገውን ድጋፍ እንደሚቀንሱ መዛታቸው አባላቱን በተለይም የደካሞቹን አባል ሀገራት ፖለቲከኞች አሳስቧል። የትራምፕ መርህ ባለፈው ሳምንት አቴና ላይ እንደ አዲስ ርዕስ የጎላውም ተሰናባቹ ፕሬዚደንት ባራክ ኦባማ ስጋቱን ለመቀነስ ወይም ሰጊዎችን ለማረጋጋት አቴናን በመጎብኘታቸው ነበረ። የላቀ ዲሞክራሲ ለዓለም ሕዝብ ብቻ ሳይሆን ለብሔራዊ ደህንነታችንም ጥሩ ነው። ለዚህ ነው የአሜሪካ የቅርብ ወዳጆች ዲሞክራሲያዊ ሀገራት የሆኑት። ለምሳሌ ግሪክ፣ የዲሞክራሲያውያን ኅብረት በሆነው ኔቶ የተባበርነውም ለዚህ ነው። ዩናይትድ ስቴትስ በዲሞክራቶች ትመራም በሪፐብሊካኖች እያንዳንዱን አባል ሀገር ከጥቃት መከላከልን ጨምሮ ከሰባ ዓመት በፊት ያደረገቻቸው ውሎችና የገባቻቸው ቃላት እንደተጠበቁ እንደሚቀጥሉ አምናል። ያምናሉ ግን እርግጠኛ መሆን አይችሉም። ተሰናባች መሪም ስለ ተተኪው በተለይ ስለ ተቀናቃኙ መርህ በእርግጠኝነት መናገር አይችልምና ኦባማ ደጋግመው እንዳሉት ዩናይትድ ስቴትስ የዲሞክራሲ ቀንዲል፣ የዲሞክራሲያዊ ስርዓት መስራች፣ አራማጅ ጠባቂም ናት። አቴና ላይም እንደገና ደገሙት። የአሜሪካና የተከታዮቿ ዲሞክራሲያዊ ስርዓት ሁሉን አቀፍ ሁሉንም ኩል የሚያገለግል ደካሞችን የሚደግፍ ነው እያሉ ዲሞክራሲያችን ሁሉን አቀፍ በመሆኑ የተቸገሩ ሰዎችና ስደተኞች ወደ ሀገራችን እንዲገቡ እንፈቅዳለን። ለዚህ ግሪክ ውስጥ ካለው የበለጠም ሌላ መረጃ ሊኖር አይችልም። የግሪክ ህዝብ ለስደተኞች የሚያደርገው እርዳታም ዓለምን እያነቃቃ ነው። ይህ ማለት እናንተ ብቻችሁን ኃላፊነቱን ተወጡ ማለት አይደለም። እነዚህ ተስፋ የቆረጡ ሕዝቦች የሚፈልጉትን ድጋፍ የሚያገኙት አውሮፓናም የተቀረው ዓለም በጋራ ሲሰሩ ብቻ ነው። ትራምፕ ግን ስደተኛ እንዳይገባም የታላቅ ዲሞክራሲያዊ ሀገራቸውን ድንበር በትልቅ ግንብ እዘጋለሁ ነው ያሉት። ሰውን በሃይማኖቱ እየመረጡ ሙስሊም ወደ አሜሪካ እንዳይገባ አግዳለሁ ማለታቸው ነው የሚታወቀው። አክራሪው ቱጃር ፖለቲከኛ ከዚህ መርሃቸው ጋር እንዳይመረጡ ፕሬዚደንት ባራክ ኦባማ ህዝባቸውን መክረው አሳስበውም ሰሚ ማጣታቸውም ሀቅ ነው። ትራምፕ ተመርጠዋል። የተመረጡት የኦባማ ፓርቲ ካቀረቧቸው እጩ የተሻለ የህዝብ ድጋፍ በማግኘታቸው ነው። በምርጫ ዘመቻቸው ወቅት አዋቂው ነጩ አሜሪካዊ ቀርቶ ለአካለ መጠን ያልደረሱ ነጭ አሜሪካዊ ልጆች ሳይቀሩ በአደባባይ ደግፈዋቸዋል። ሮያል ኦክ በተባለው የሚቺጋን ግዛት ከተማ የሚገኝ የአንድ ትምህርት ቤት ነጭ ተማሪዎች እባኮ ያንን ግንብ ይገንቡ እያሉም ትራምፕን እየዘመሩ ሲማጸኑ ነበረ። ተማሪዎቹም የ13ና የ14 ዓመት ልጆች ናቸው። ሰውየውም አሉ የአሸባሪያዊነት የአክራሪያዊነትና የጽንፈኛዊነት ትውልድ በየትምህርት ቤቶቻችሁ እየተሰራችሁ። ሰውየውና ደጋፊዎቻቸው ከየትኛውም ዓለም በላይ የሀገራቸውን ዜጎች በጣሙን ጥቁር ክልስ የውጭ ዝርያ ያላቸውንና ሴቶችን ጭምር አስግተዋል። እቁ የፊልምና የመጽሐፍ ደራሲ ማይክል ሙር እንደሚለው ከነጭ ውጭ ያለው አሜሪካዊ ቢሰጋም አይፈረድበትም፣ አሳማኝ ምክንያት አለውና። ከሀገሪቱ ህዝብ 77 ከመቶ ጥቁር ክልስ ሴቶችና ወጣቶች ናቸው። ከእንግዲህ ሀገሪቱን የሚመራው 35 ከመቶ የማይሞላው የአናሳው ተወካይ ነጭ መሪ ነው። ስጋቱ ምክንያት ፕሬዚደንት ኦባማና ተከታዮቻቸው ህዝባቸውን ለማሳመን ያደረጉት ሙከራም አልተሳካም። ከእንግዲህ የሚያደርጉት ጥረት ውጤትን በእርግጥ ጊዜ ነው መስካሪው። በርሊን ላይ ከአውሮጳ መሪዎች ጋር ባደረጉት ውይይት ግን አውሮጳዎች በትራምፕ መርህ አመራር ብዙ እንዳይሰጉ ከማጽናናት ባለፍ ትራምፕ ያሉትን ሁሉ ማድረግ እንደማይችሉ ለማሳመንም ሞክረዋል። የፖለቲካ ተንታኞች እንደሚሉት ኦባማ በርሊን ላይ ለሰበሰቧቸው ለጀርመን፣ ለብሪታንያ፣ ለፈረንሳይ፣ ለስጳኝና ለኢጣሊያ መሪዎች ከነገሩት ይልቅ ካስተናጋጃቸው ከጀርመኗ መራሒተ መንግሥት ጋር በዝግ ያደረጉት ምክክር ከፍ ያለ ዋጋ የሚሰጠው ሳይሆን አይቀርም። ኦባማ ከየትኞቹም መሪዎች በላይ የጀርመኗ መራሒተ መንግሥትን ያመራር ብልሃት ጥንካሬና ብስለት ያደንቃሉ። ጀርመናዊ በሆን ኖሮ ምናልባት እሳቸውን እመርጥ ደግፈም ነበረ። ይህ ይርዳ የጉዳ ግን አላውቅም። እርግጥ ነው የሁለቱ መሪዎች ወዳጅነት ከጊዜ ወደ ጊዜ እያደገም እየጠነከረም እየደረጀ የመጣ እንጂ ጅምሩ ላይ አልነበረም። ፕሬዚደንት ኦባማ በዘመነ ስልጣናቸው የጀርመንና የፈረንሳይን ያክል ደጋግመው የጎበኙት ሀገር የለም። ኦባማ እስያኒ ጎብኙ፣ አፍሪቃን፣ መካከለኛው ምስራቅ ይሄዱ፣ አውሮፓ ይምጡ፣ ኤርፎርስ ዋን የተባለው ልዩ አውሮፕላናቸው ራምሽታይን ጀርመን የሚገኘው የአሜሪካ ጦር ሰፈር ሳያርፍ፣ ኦባማም ሜርክልን ሰላም ሳይሉ አልፈው አያውቁም። በዚህም ሰበብ ኦባማ ከሜርክል ጋር ባደረጉት ውይይት በዘመነ ትራምፕ ዓለምን የመምራቱን ኃላፊነት ወይዘሮ ሜርክል ቸል እንዳይሉት ጠቋም ሳያደርጓቸው አልቀረም ነው የተባለው። ኒውዮርክ ታይምስ የተባለው የአሜሪካ እውቅ ጋዜጣም ሜርክልን የምዕራቡ የለዘብተኛ ወይም የሊብራል አስተሳሰብ የመጨረሻ መከታ በማለት አንቆልጳብሷቸዋል። ዝጋርዲያን የተሰኘው የብሪታንያ ጋዜጣ ደግሞ የነፃው ዓለም መሪ በማለት አወድሷቸዋል። ኦባማ ሜርክልን ከማድነቅ ማወደስ፣ ለመሪነቱ እንዲዘጋጁ ከመጠቆም ባለፍ ተስፋዬ ያሉት ግን ያው ተስፋ ነው። ተስፋዬ ስልጣን የሚይዙት ተመራጭ ፕሬዚደንት ከሌሎች ጋር ተመሳሳይ ገንቢ ግንኙነት እንዲከተሉ ነው። ጥቅማችንና እሴቶቻችን ተጠብቀው ከሩሲያ ጋር በምንተባበርባቸው መስኮች ይተባበራሉ፣ የዛኑ ያክል ሩሲያዎች እሴቶቻችንን ሲቃረኑና ዓለም አቀፍ ደንቦችን ሲጥሱም ይቃወማሉ የሚል ነው ተስፋዬ ሊማ ፔሩ ላይ የተሰየመው የእስያ ፓስፊክ ሀገራት የምጣኔ ሀብት ትብብር አፔክ በእንግሊዝኛ ምህፃሩ፣ ጉባኤተኞችም ከትራምፕና መርሃቸው እኩል በግልም በወልም የተነጋገሩበት ርዕስ የለም። ከጃፓን እስከ ካናዳ ከአውስትሬልያ እስከ ደቡብ ኮሪያ ያሉ የዩናይትድ ስቴትስ ታማኝ ሀብታም ሀገራት የሚገኙበትን የንግድ ማህበር አፈርሰዋለሁ ነው ያሉት ትራምፕ የትንሽቱ ሀገር የኒውዚላንድ ጠቅላይ ሚኒስትር ጆን ኬይ ግን ስጋት ፍርሃቱን ጥሰው ጨው ለራስ ስትል አይነት ነበር ያሉት እዚያ ስለዚህ ተመራጩ ፕሬዚደንት ትራምፕ የአፔክ ቡድን ይታገዳል ወይም ይጠፋል በማለታቸው ምክንያት ከፍተኛ ጥርጣሬና ስጋት አለ። በመሰረቱ አፔክን የመሰረት ነው የአካባቢውን ምጣኔ ሀብታዊ እድገትና ትብብር እንዲጠናከር አስበን ነው። የአካባቢው ምጣኔ ሀብታዊ እድገት አስፈላጊ ነው። ዩናይትድ ስቴትስ የነፃ ንግዱን መቀየጥ ባትፈልግ እንኳን፣ ሌሎቹ ሀገራት እንደሚፈልጉት ትራምፕ ማወቅ አለባቸው። ያደርጉታል። ፕሬዚደንት ኦባማ አቴናና በርሊን ላይ እንዳደረጉት ሁሉም የሊማ ጉባኤተኞችንም ለማረጋጋት ሞክረዋል። ፖለቲከኞች በምርጫ ዘመቻ ወቅት ያሉትን በዘመነ ስልጣናቸው ገቢር አያደርጉትም እያሉ እሳቸውም ፖለቲከኛ ናቸው። አብዛኛው የምርጫ ዘመቻ ቃላቸውን ሳያከብሩ ሊሰናበቱ ሁለት ወር ቀራቸው። ስንብቱን ማክበር ገቢር ማድረጋቸው ግን እርግጥ ነው ግድ ነውና። ነጋሽ መሐመድ ነኝ። ቸር ያሰማን።